ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር፣ ሁነቶችና ታሪኮች በኤስቢኤስ አማርኛ። ታዝማኒያ ውስጥ መኪና የነዱ በሞባይል ስልኮ የጂፒኤስ አቅጣጫ ጠቋሚ አፕስ መጠቀም ወይም እጆን መስኮት ላይ አሳርፎ ማሽከርከር ሕገወጥ መሆኑን ያውቃሉ? የአውስትራሊያ መንገዶች ላይ ሳያውቁ ሕግ ጥሰው እንዳይገኙ ሌሎች እምብዛም ልብ የማይባሉ የመንገድ ሕጎችን እናጋራውታለን። በተለይም የትራፊክ መጨናነቅ በሚበዛበት ማለዳ ወይም ከቀትር በኋላ ሰዎች በባትሪ የሚሰሩ ስኩተሮችን እያሽከረከሩ በአብዛኛው የአውስትሬልያ ከተሞች ጎዳናዎች ላይ ይነጉዳሉ። ይሁንና በተወሰኑ የአውስትሬልያ ከተሞች የኤሌክትሪክ ስኩተሮችን በጎዳናዎች ላይ ማሽከርከር በሕግ የተከለከለ ነው። የአርሲቢ ገዲብ የትራንስፖርት ፕላንና መሠረተ ልማት ሥራ አስኪያጅ ፒተር ካርቲሲ ዳመስ በርካታ ሰዎች ስኩተሮቻቸውን ከግል መኖሪያ ቀያቸው ውጪ የከተሞች ዋነኛ ጎዳናዎች ላይ ሲያሽከረክሩ በፖሊስ እንደሚያዝባቸው ሳያውቁ በሺዎች የሚቆጠሩ ዶላሮችን እንደሚያወጡ ይናገራሉ። ምክንያቶቹንም ሲያስረዱ እነዚህ ስኩተሮች የመጨረሻ ከፍተኛ ፍጥነታቸው በሰዓት 10 ኪሎ ሜትሮች እና የኤሌክትሪክ ኃይላቸው 200 ዋትስ ካልሆነ በስተቀር በህጋዊነት በጎዳናዎቻችን ላይ መጠቀም አይቻልም። ከህግ ውጭ ሲያሽከረክሩ ቢገኙ ከ800 ዶላርስ በላይ ያስቀጣዎታል በማለት ያሳስባሉ። በተለይም ሆክተርን የትራፊክ ስርዓት በምትጠቀመዋ ሜልበርን ከተማ አደናጋሪ እንደሚሆንም ተናግረዋል። አውስትሬሊያ ውስጥ ያልተለመደ አይነት የመንገድ ህጎች ያሏት ኒው ሳውዝ ዌልስ መሆኗን የሚጠቆሙት የቀድሞው ቶፕ ጊር አውስትሬሊያ ፕሮግራም አቅራቢና የላቀ ሹፍርና አስተማሪ ስቲቭ ፒዛቲ ሲናገሩ የተወሰኑት የኒው ሳውዝ ዌልስ የመንገድ ህጎች የቀብር ስርዓትን በቸልታ ወይም ሆን ብሎ ማደናቀፍ ወይም ፈረሶችን መንገድ ላይ ሳሉ ማስደንበር የመሳሰሉት ህጎች አግባብነት ያላቸው ቢሆንም ሌሎች ህጎች ገና ስሜት ሰጪ አመክንዮ የሌላቸው እንደሆኑ ያመለክታሉ። ምክንያቱ አጥጋቢ ያልሆነ ያሉትን ሲያነሱም አውቶቡስ መቆሚያ ላይ የቆመ ሰው ላይ በመኪናው ጭቃ ረይቶ መሄድ ኒው ሳውዝ ዌልስ ውስጥ እንደሚያስቀጣ ሲጠቅሱ በተለይ ለጭቃና ለአውቶቡስ ማቆሚያ የተደነገገ ነው። አውቶቡስ ማቆሚያ ላይ ሆኖ ውሃ ረይቶ ቢሄዱ ግና ምንም ችግር አያስከትልም። ጭቃውን የረጩት አውቶቡስ መቆሚያ ላይ ካልሆነም እንዲሁ ችግር የለውም። በተለይ ጭቃ መርጨት ከአውቶቡስ መቆሚያ ጋር ብቻ በተያያዘ ህገወጥ መሆኑ ግር አሰኚ ነገር ነው ብለዋል። ሌላው አቶ ስቲቨንስ ፒዛቲ አስገራሚ ስለሆነባቸውና ከመኪና ማሽከርከር ጋር ያልተገናኘውን የኒው ሳውዝ ዌልስ የመንገድ ህግ ሲያነሱ እግረኛ ሆነው መንገድ ቶሎ ብለው ካላቋረጡ የ66 ዶላርስ ቅጣት የሚያገኙት መሆኑን ነው። እንዲሁም ታዝማኒያ ውስጥ በሞባይል ስልኮ የጂፒኤስ አቅጣጫ መጠቆሚያን ተጠቅመው ቢያሽከረክሩ ቅጣት ያገኙታል። ይህም አይነቱ ቅጣት ህግ ሆኖ የሚሠራው ታዝማኒያ ውስጥ ብቻ ነው። አቶ ፒዛቲ ስለ ካምብራ ራውንድ አባውት የማቋረጥ ህግ ሲያነሱ አንዱ አስፈጋጊ ህግ ኤስቲ ካምብራ ውስጥ ያለው ሲሆን ምንም እንኳን ቀጥታ የሚያመሩ ቢሆንም ራውንድ አባውት ላይ ሆነው በቀጥታ ሲሄዱ ወደ ግራ ምልክት በማሳየት ቀጥታ መሄድ ይኖርቦታል። ከቅጣት ለማምለጥ በቀጥታ እየነዱ ራውንድ አባውት ላይ ምልክት ማሳየት በእውነቱ አስቂ ነው ብለዋል። ሆኖም ህግን ማክበሩ ግድ ይላል። የአርሲቪው ፒተር ካርቲስ ዲማስ በበኩላቸው በመላው አውስትራሊያ ሆን ብለው በከፍተኛ የፍጥነት መንገድ ላይ ዝግ ብለው ቢያሽከረክሩ ቅጣት እንደሚያገኙት ይጠቆማሉ። ስቲቭ ፒዛቲም ማሳሰቢያቸውን ሲያክሉ በመላ አውስትሬሊያ የመኪናዋን ጥሩምባ ሰምተው ወይም መብራቶን ብልጭ ድርግም በማድረግ ሌላ ሰውን ሰላም ለማለት መጠቀም እንዲሁም በአብዛኞቹ ክፍለ ሀገራት ሌላ መኪና በጎን በኩል አልፎት ሊሄድ ሲል እንዳያልፎት ፍጥነት ጨምረው ቢያሽከረክሩ ለቅጣት ሊዳረጎት እንደሚችል ያስጠነቅቃሉ። ስለ መንገድ ህጋት ተጨማሪ መረጃ ካሹ የናሽናል ትራንስፖርት ኮሚሽን ድረገጽን ይጎብኙ። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ የሰፈራ መምሪያት ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ አምሐሪክን ይጎብኙ።